ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ሊጎብኙ። አቶ ክፍሉ ታደሰ የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢሃፓ መስራች የቀድሞው ከፍተኛ አመራር አባልና የያ ትውልድ መጽሐፍ ደራሲ፣ የኢሃፓ የምስረታ ታሪክ የሚጀምረው ከየት ነው? እንዴት መቼና በነማ ተመሠረተ? ጊዜ ለተሰጠኝ እድር አቶ ካሳሁን የሀፓ ከዚህ ጊዜ ጀመረ ብሎ መናገር በጣም አስቸጋሪ ነው። የሀፓም ብቻም ሳይሆን በዛን ጊዜ የነበረው የማኤሶንም በዚህ ጊዜ በዚህ ሁኔታ ውስጥ ተጀመረ ብሎ መናገር አስቸጋሪ ነው። ምክንያቱም ሁለቱም ፖለቲካ ድርጅቶች ከተማሪው ንቅናቄ ረጅም ዓመት ፈጅቶ ሲታገል ከነበረው ከተማሪ ንቅናቄ የተወለዱ እንደመሆናቸው መጠን በዚህ ጊዜ ብሎ ለመናገር ያስቸግራል። ግን ፎርማሊ በፓርቲ መልክ፣ በድርጅት መልክ፣ በኢህአባ ደረጃ የተሰባሰቡ ሀይሎች መልክ እየያዘ ሄደው አውሮፓ አቆጣጠር ከአስራ ዘጠኝ መቶ ስልሳ ስምንት እና ስልሳ ዘጠኝ አካባቢ ጀምሮ ነው። ከዛ ጊዜ ጀምሮ እንግዲህ ቡድኖች መቋቋም ጀመሩ። በተለይ እንደ አውሮፓ አቆጣጠር ከአስራ ዘጠኝ መቶ ስልሳ ዘጠኝ አመተ ምህረት ጀምሮ በተለይም ከነጥላሁን ግዛው መገደል በኋላ ግን ከዛም ትንሽ ቀደም ይላል። በዛን ጊዜ ጀምሮ ተማሪ ማህበር ማከናወን የሚችላቸውን ተግባሮች በሙሉ አከናውነዋል። እና ከዚህ በኋላ ያለው ተግባር ከዚህ በኋላ ያለው ስራ ከዚህ በኋላ ያለው የፖለቲካ እንቅስቃሴ በተማሪ ንቅናቄ ትከሻ ላይ ሊካሄድ የሚችል አይደለም እና በፖለቲካል ፓርቲ በደረጃ ሊካሄድ የሚችል ነው በሚል እምነት ፖለቲካ ድርጅቶች መቋቋም ጀመሩ። ቀደም ሲል በተማሪ ንቅናቄ ውስጥ ግንባር ቀደም ሚና ይጫወቱ የነበሩ ሰዎች በየአቅጣጫው ከኢትዮጵያ መውጣት ጀመሩ። ወደ ሶማሌ፣ የተወሰኑት ወደ ኤርትራ ሽምቅ ተዋጊዎች ያሉባቸው አካባቢዎች፣ ወደ ሱዳን፣ ወደ አውሮፓ፣ ወደ አሜሪካ፣ በየአቅጣጫው መሰራጨት ጀመሩ። ይህም የድርጅት ፍለጋ ነው። እሱ በኢትዮጵያ በዛን ጊዜ የነበረው ትልቁ ችግር ሀገሪቱ የፖለቲካል ፓርቲ ኑሯት ስለማያውቅ የፖለቲካል ፓርቲ ባህል ስላልነበረ እንዴት መደራጀት እንደሚቻል ፖለቲካል ፓርቲ እንዴት አድርጎ እንደሚፈጠር ፖለቲካል ፓርቲ መርሃ ግብር ፕሮግራም ምን እንደሆነ፣ መዋቅር ምን እንደሆነ፣ ህዋስ እንዴት እንደሚንቀሳቀስ እነ ነኙ ሁሉ በጣም ባዕድ ነበሩ። ለብዙዎቹ እዛ ንቅናቄ ውስጥ ለነበሩ እና ያን ድርጅት የመፍጠር ውጭ ሀገር መውጣት ነበረባቸው። ከመንግስት ፍርሃቻን ብቻም አልነበረም። በዛን ጊዜ ብዙ ወገኖች በተማሪ ንቅናቄ ውስጥ የነበሩ ብዙ አካሎች ወደ ውጭ የወጡት እንዴት አድርጎ መደራጀት እንዳለባቸው ስለማያቁም ጭምር ነው። እና እንደ ወጡ እንግዲህ ያንን ያከናወኑትና ከአስራ ዘጠኝ መቶ ስልሳ ዘጠኝ አካባቢ ጀምሮ በየአቅጣጫው በኢትዮጵያ ውስጥ ሱዳን፣ አልጄሪያ፣ አሜሪካ፣ አውሮፓ፣ ምስራቅ አውሮፓ፣ መካከለኛ ምስራቅ እንደዚህ ሲደራጁ የነበሩ የራሳቸው ቡድን ቡድኖች የነበሯቸው አራት ቡድኖች ናቸው። እሱ የመጀመሪያውን የሀፓን መዋቅር የሀፓን ድርጅት የፈጠሩት እና ለተወሰነ ጊዜ እንደ አንድ አመት ሁለት አመት ሲወያዩ ቆይተው ቡድኖች መካከል ውይይት ሲካሄድ ቆይተው በኢትዮጵያ ስልሳ አራት በፈረንጅ አስራ ዘጠኝ መቶ ሰባ ሁለት አመተ ምህረት ሚያዝያ ላይ በርሊን ውስጥ የመጀመሪያው ጉባኤ የተደረገ። የመጀመሪያው ጉባኤ ከመደረጉ በፊት ግን አራት ቡድኖች ሞላ ቁድል በመርሃ ግብሩ ላይ የምንል ላይ ደርሰዋል። በሌሎች በሌሎች ጉዳዮች ላይ ምን ላይ ይመስላል ላይ ደርሰዋል። በአስራ ዘጠኝ መቶ ሰባ ሁለት ዓመተ ምህረት በርሊን ውስጥ ዘጠኝ ሰዎች የተሳተፉበት ከምስራቅ አውሮፓ፣ ከምዕራብ አውሮፓ፣ ከአሜሪካ፣ ከአልጄሪያ የተካፈሉበት ከኢትዮጵያ ደግሞ ተስፋ የደረሳ የኢትዮጵያ ገብቶ ኢትዮጵያ የነበሩትን አናግሮ መጥቶ ነበረ እና እሱ የነሱን ስሜት ይዞ መጥቶ ነበረ። እነኝህ የተሳተፉበት አንድ ጉባኤ ተካሄደ። በዛ ጉባኤ ላይ ነው እንግዲህ ድርጅቱ የተፈጠረው። መስራቾቹ ከእርስዎና ከና ተስፋ ደበሳይ ውጪ እነማን ነበሩ ሌሎቹ? በዋናነት ብዙውን ስራ ያካሂድ የነበረው ነገር ቢሆንም ትኩረት ሊሰጥ የሚገባው አካል አልጄሪያ የነበረው ኃይል ነው። በተለይም ብርሃነ መስቀል ረዳ ነው ብዙውን ስራ ያከናወን የነበረው በዚህ ወቅት የነበረውን ብዙ ስራ ያከናወን የነበረው ብርሃነ መስቀል ረዳ እና ከእሱ ጋር እያሱ አለማየው አለ፣ ብንያ ማዳና አለ እና ሌሎችም አሉ። በተለይ እነ ሶስቱ ነበር እንግዲህ ዋና ስራውን ሰሩ የነበሩት ጊዜያዊ የአዳራሽ ኮሚቴ ተብለው ብዙዎቹም የማደራጀት ስራ ለጉባኤው መቅረብ ያለባቸው ሰነዶች፣ ፕሮግራሙን ፋይናላይዝ የማድረግ ጉዳይ የውጭ ግንኙነቶችን በተመለከተ ብዙ ብዙ ስራዎች አከናውነው ነው ነኝ ነበሩ ያደረጉት በአደራጅ ያ ሲሆን ንቁ ተሳትፎ በዚህ ጊዜ ያደረጉ ከነበሩት መካከል በአሜሪካ መዘሩ ክሸን እና መስፍን ሀብቱ፣ ክፍሉ ተፈራ እና ሌሎች ነበሩ። ምዕራብ አውሮፓ ተስፋይ ደበሳይ፣ መመላኩ ተገኝ እነዚህ ነበሩ፣ ሌሎች ነበሩ። በምስራቅ አውሮፓ ታደሰ ደስታ ታደሰ የሚባል በኋላ እነሱን ውስጥ የገባ دكتور مقدم الجاتي وعلامة دكتور على عبد لا ይወጣለን ነገ ዛኔ ማን የሚባል ስም ደግሞ በሕይወት አለ። አሁን ኢትዮጵያ ውስጥ ነው ያለው። ኋላ እነሱ መሱ ገብተዋል። ዛኔ ማን እንኳን ሕይወቱ አልፏል። አፍሪካ ውስጥ ደግሞ እነ መርሻ ዮሴፍ በመባል አሁን የሚታወቀው ሰው እነ ከድር መሀመድ ሱዳን ውስጥ የነበሩ እና ሌሎቹ ነበሩ እና በርከት ያሉ ናቸው በዚህ ሂደት ውስጥ ይሳተፉ የነበሩት ሞላ ጎደል፣ እንደ አውሮፓ አቆጣጠር ከአስራ ዘጠኝ መቶ ስልሳ ዘጠኝ ዓመተ ምሕረት አካባቢ ጀምሮ የወጡት በሞላ ጎደል በኢህአፓ መዋቅር ውስጥ ይሳተፉ ችለዋል። በኢህአፓ የድርጅታዊ ዝግጅት ውስጥ ተሳታፊ ሆነዋል። በወቅቱ የኢህአፓ ዋነኛ ብሔራዊ የፖለቲካ አጀንዳ ራዕይና አይዲዮሎጂው ምን ነበር? በዛን ጊዜ እንግዲህ ኢህአፓ በሚባል ሳይሆን ከተማሪ ንቅናቄው ጀምሮ መስመር የተያዘባቸው ጉዳዮች ነበሩ። ተማሪ ንቅናቄ ተዋይቶ አንድ እልባት ለረጅም ጊዜ ሲወያይ ቆይቶ አንድ እልባት የደረሰበት ነገር ትግላችን ምንድን ነው የሚለው አንደኛ ዋና ትኩረት ከባዕድ ተጽዕኖ ነጻ መሆን በዛ ጊዜ ጊዜ ምክሌል የሚባለው ነው። እሱ በኢኮኖሚውም፣ በፖለቲካውም፣ በማንኛውም መስክ በዛ ጊዜ ኢትዮጵያ በአሜሪካ ወታደራዊም ሆነ ኢኮኖሚ ተጽዕኖ ስር ስለነበረች ከዛ ተጽዕኖ ነጻ የሆነ ትግል ያስፈልጋል የሚል ነው አንደኛው። ሁለትኛው ተለየ ከመሬት ጋራ በተያያዘ መሬት ለራሹ የሚባለው መፈክር መፈክርና ጥያቄ ጋራ በተያያዘ ስለዚህ የፊዳል ስርአት መታገል ለሚ ሁለቱ ነበሮች ጸረፊዳልና ጸረኢምፔሪያሊስት የሚል ነበር። እና ይሄ ሀሳብ ደግሞ በኛ በኢትዮጵያ እግራ ሀይል በዛ ጊዜ ነበር ኢትዮጵያ እግራ ሀይል ብቻ የተደገፈና የተወሰደ አቋም ሳይሆን በአጠቃላይ በተለይ የቻይናን የፖለቲካ ትግል የተከታተለ ማንኛውም ሀይል ይከተለው የነበረ ነው እና አንደኛው የትግል ደረጃ ያ ነበረች። እኛ ያ ትግል ስንት ዓመት እንደሚፈጅብን ያኔ ስንጀምር አናቅም ነበር። ሰላሳ አስርም ሀያም ሰላ- አርባም ሊፈጅ ይችል ነበር አናቀውም ነበር። ከዛ ሁለተኛ ደረጃ ብለን የምንለው ሰዎች በእኩልነት ሊኖሩ የሚችሉበት ማህበረሰብ፣ ሶሻሊዝም ብለን የምንጠራው፣ ሌሎችም ሀገሮች የሚሰሩት ሁለተኛው የትግል ምዕራፍ ነበረ። እሱ መቼ እንደሚጀመር እሱ መቼ እንደምናከናን ተግባር መቼ እንደምናከናውን ግልጽም አልነበረም። በአጭር ጊዜ ትልል የምናየው ነገርም አልነበረም። የማክሲመም ፕሮግራማችን ነበረ እና ሚኒመም ፕሮግራማችን፣ መለስተኛ ፕሮግራማችን በእነኝህ ቅድም ባነሳኋቸው የውጭ አልጋገብነት ለመዳን ሀይልንና ሁለተኛ ነገር ከመሬት ጋር በተያዘ ከባላባት ስርዓት ጋር ባለው ጉዳይ ላይ ነበረ ትኩረታችን። ከበርሊኑ ምስረታ በኋላ ትግሎች ተሰባስበው ከባህር ማዶ ወደ አገር ውስጥ ገብተዋል። በወቅቱም የካቲት ስድስቱ ህዝባዊ አብዮት ተከስቶ ያለበትና ጊዜያዊ ወታደራዊ አስተዳደር ደርግ ስልጣን ላይ የነበረበት ወቅት ነው። በዛን ወቅት ኢህአፓ እንደ ድርጅት ህልውናን ካገኘ በኋላ በአገዛዝ ላይ ከነበረው ደርግና ከሌሎች ድርጅቶች ጋር የነበረው የፖለቲካ ትብብርና ልዩነቶች ምን ነበሩ? በጣም ሰፋ ያለ ወቅት ነው። ጠለቅ ያለ ጥያቄ ያቀረብ ክልኛ ተወካሳሁን እንግዲህ መጀመሪያ ላይ የስልሳ ስድስት ዓመተ ምህረት ንቅናቄ ሲነሳ እሱ ላይ ትንሽ አንድ ግልጽ ላደርገው የምፈልገው ነገር ያለ ይመስለኛል እና ግልጽ መደረጃ ያለበት እንግዲህ በዛ ጊዜ አንጋፋ ከሚባሉት ሁለት ድርጅቶች በመሀል በመኢሶንና በኢህአፓ ልዩነት ተነስቶ ነበረ። የልዩነቱ መንስኤ ምንድን ነው? እና ዋነኛ ጥያቄዎች ሁለት ናቸው። አንደኛው ጥያቄ የኢትዮጵያ ሁኔታ ነው። የኢትዮጵያ ሁኔታ አሴስመንት ጥያቄ ነው። እሱ ኢትዮጵያ በምን ደረጃ ላይ ትገኛለች የሚለውን ጥያቄ በተመለከተ የኤርሶን አባላት የሆኑት ብዙዎቹ ከአስራ ዘጠኝ መቶ ሀምሳ ሶስት አመተ ምህረት የጀነራል መንግስቱ እና የገርማሜ ነዋይ ንቅናቄ በኋላ ሲሆን ወደ ውጭ የወጡት በትምህርትም ሆነ በሌላ ምክንያት በአስራ ዘጠኝ መቶ ስልሳ ስድስት አመተ ምህረት ብዙዎቹ ከአስር አመት በላይ ውጭ ውጭ ቆይተዋል። አስር አስራ ሶስት አመት ያህል ውጭ ቆይተዋል። በሌላ በኩል ደግሞ በዚህ በኢህአፓ ውስጥ የተሳተፉት እንደ አውሮፓ አቆጣጠር በአስራ ዘጠኝ መቶ ስልሳ ዘጠኝ ሆንና በአስራ ዘጠኝ መቶ ውስጥ ከስልሳ እስከ ስልሳ ሁለት ባሉት አመታት ውስጥ ነው የወጡትና በኢትዮጵያ ውስጥ ላለ ሁኔታ ኖረውታል፣ አልፈውበታል። ቅርብ ነበሩና ኢትዮጵያን ልንገባ በተመለከተ ሁኔታው እየከፋ በመሄድ ላይ ነው በማንኛቸውም ጊዜ ኢትዮጵያ ውስጥ እንቅስቃሴ ሊነሳ ይችላል እና የኢትዮጵያ ተራማጆች ዘግ ዘግይተናል በጣም ዘግይተናል ጭራ ሆነናል ተከታይ ሆነናል ህዝቡ ትግል ጀምሯል ስለሆነም በአስቸኳይ ተዘጋጅተን ተደራጅተን መደረግ ያለባቸውን ነገሮች ሁሉ ማድረግ አለብን የሚል ነበረ በሌላ በኩል ደግሞ ሚኒስትሩ የተቀላቀሉት ኢትዮጵያ ህዝብ ገና ነው ገና ብዙ ዓመት ይጠይቃል ስታሁም አንድ ወቅት ላይ አፍለጥቀም ነገ ደገጎበዜት ለተናገረው ኢትዮጵያ ውስጥ ምናልባት ሰፊ ምቅናቄ ይነሳ ከቻለ በሁለት ሺ አስራ አምስት በኢትዮጵያ አቆጣጠር ይመስለኛል በሁለት ሺ አስራ አምስት ዓመተ ምህረት በአውሮፓውያን በኢትዮጵያ ላቅም ማለት በአሁን አካባቢ ነው ሊነሳ ይችላል ብሎ ፕሬዲክሽን ወደፊት ትንበያ ነገር ያደረገው እና እነሱ ሁኔታውን በጣም በርቀት ነበር ሲያዩ የነበረው እና አስፋልጤ መቶ ስልሳ ስድስት ዓመተ ምረት እኛም ሁኔታው ዝግጁ ነው። የዘገየ ነው እኛ ነን እያልን እኛ ከምንጠብቀው በፊት ቀድሞ መጣ። ስልሳ ስድስት ዓመተ ምህረት በነሰው ሰዎች ደግሞ የበለጠ አስደንጋጭ ነበረ ያልጠበቁት ነገር ነበረ እና ይሄ ልዩነት ነበረ እና ከዚህ ጥያቄ ጋራ ተያይዞ እንዴት እንደራጅ ምን እናርግ የሚለውን ጥያቄ አብረው ይነሳል። የድርጅት መፍጠር ጥያቄ አብረው ይነሳል። ከድርጅት መፍጠር ጥያቄ ጋር እኛ እንግዲህ የወሰነው አቋም በኢትዮጵያ ውስጥ ስርዓት ኃይለ ሥላሴ ስርዓት በሰላማዊ መንገድ ትግል አካሄድ የሚቻል አይደለም የሚቻልበት ሁኔታ የለም በሚል ህሳቤ ከሚል መደምደ ለመነሳት ትጥቃዊ ትግል ግልጽ ማድረግ አለብን ለተጥቃዊ ትግል መዘጋጀት አለበት። ዋነኛው የትግል ስልትም ትጥቃዊ ትግል ነው በሚል ዝግጅት አድርገን ከአስራ ዘጠኝ መቶ ስልሳ አምስት ጉባኤያችን በኋላ ዝግጅቶች አድርገን አንድ የተወሰኑ ሀያ ሰላሳ ሰዎች ያሉበት የታጠቀ ተፍል አደራጅተን ወደ ሀገር ውስጥ ማስገባት ጀምረን ነበረ እና ስልሳ ስድስት አመተ ምህረት በተነሳበት ጊዜ ዋነኛ ነኝ ሁለት ትልልቅ ሀይሎች ልዩነት ውስጥ ነበሩ። ያንኛ ልዩነትም ደግሞ ተማሪ ንቅናቄ ውስጥ ገብቶ ተማሪ ንቅናቄ ውስጥ ካፋፍሏቸው ነበረ። ስልሳ ስድስት ዓመተ ምህረት እንደተነሳ ሚያዝያ ላይ የኢህአፓ ማዕከላዊ ኮሚቴ እንግዲህ ስልሳ ስድስት የቃሴ ላይ የተነሳ እኛ ሚያዝያ ላይ ሰባ አድርገን ስዊትዘርላንድ የሚባል ሀገር ውስጥ ሰባ አድርገን እዛ ላይ አንዳንድ አበይት ውሳኔዎች ወስነናል። ተወሰንናቸው አበይት ውሳኔዎች መካከል አንደኛው ሀገር ውስጥ ካሉ ከማንኛቸውም የተደራጁ ሀይሎች ጋራ በሁለት መልክ መስራት አንድ መዋሀድ በእኛ ደረጃ በፓርቲ ደረጃ መዋሀት፣ ሁለተኛ በግንባር መልክ መስራት የሚል ነበረ እና በኢህአፓ ደረጃ ቀደም ሲል ኢብን አግ የሚል ኢትዮጵያ ብሔራዊ ነጻ አውጪ ግንባር የሚል ሀይል ጋራ ድርጅት ጋራ አረብ ሀገር ድረስ ሄደን ኔጎሽት አድርገን ነበረ እኔና ብርሃነ መስቀል ነበር ሄድ ነው እዛ አገኘናቸው አናገርናቸው የሆነ ስምንት ስምምነት ላይ ደርሰን ነበር የተለያየ ነው ኢብን አግ ማለት ኦሮሞዎች ናቸው የኦሮሞ ሙስሊሞች ናቸው የጀነራል ዋቆ ጉቱ ተከታዮች ናቸው። እና ምዕራብ ሶማሌ ነጻ አውጪ ድርጅት በሚባል ድርጅት ስም ነበር በፊት ይንቀሳቀሱ የነበረው። በኋላ ከሶማሌ መንግሥት ጋር ሲጣሉ ሶማሌ መንግሥት በተለይ ኦሮሞዎችን ሶማሌ እያለ ስለፈረጃቸው በዚህ ተከፍተው እና ሶማሌዎች አይደለንም እና ኦሮሞዎች ነን ብለው ብለው አፈንግጠው ወጥተው በመደራጀት ላይ የነበሩ ነበሩ። በኋላ እንኳን በዚህ በሚግል ውስጥ መካከለኛ ምስራቅ ነበር ይንቀሳቀሱ የነበሩት። የሰይድ ባሬ መንግሥት በየቦታው እየዞረ ድጋፍ እንዳያገኙ አረጋቸው መሰለኝ። ከእነሱ ጋር ግንኙነት ፈጥረን ነበረ። አንድ ሁለተኛ ነገር ነፃ አውጪ ግንባር የሚባል ሌላም ሀይል ነበረ። እንደዚሁ የተወሰኑ የሰዎቹን ብዛት ምናምን አላውቀውም ከነሱ ጋራም እንደዚሁ በዛን ጊዜ ነው እንግዲህ በዛ በቀጥ ቀደም ባለ ጊዜ በስልሳ ስድስት እንደዛ በዛ አካባቢ ከእነሱ ጋራም ግንባር ለመፍጠር ዝግጅት አድርገን ነበረ። ሀገር ውስጥ እንደገባንም ስድስት ወይ ሰባት ከሚሆኑ በተለይ ከዚህ ከተማሪ ንቅናቄው አብራ ከወጡ እና በዛ ዙሪያ ካሉ መምህራ እንደዚያ አካባቢ ካሉ ስድስት ሰባት ቡድኖች ጋራ ሰክሰስፉል ውጤታማ የሆነ ውህደት አረግም ከምን መካከል አንዱ አብዮት የሚባል ቡድን ጋራ አንደኛ እሱ ነው። ዮሀንስ ብርሃን የሚባል ቡድን ጋራ ሌላ እሱ ነው። አብ ትልልቆቹ እነኚህ ናቸው። መለስተኛ ሆኑ ደግሞ ሌሎችም አሉ በርከት ያሉ ስድስት ሰባት ከእነሱ ጋር እንትን መሰረትም እሱ አመራር አባላት እኛ የሀብታ አመራር አባላት ከአባ በአጠቃላይ አመራሩን ወደ ሀገር ውስጥ ወደ አዲስ አበባ አስገባ። መጀመሪያ እንግዲህ አስራ ዘጠኝ መቶ ስልሳ አምስት ዓመተ ምህረት ዋና ውሳኔያችን ወደ የገጠር ትክክል ለማካሄድ በረሃም ይሄል ነበረ የብዙ አብዛኛው አመራር አባል ምትል የስልሳ ስድስት ዓመተ ምህረት አቤታዊ ሁኔታ አቤታዊ እንቅስቃሴ መነሳት ሁኔታውን ቀየረውና አመራሩ ወደ መሀል ሀገር መግባት ግድ ነው ብለው መሀል አገር ገባ። ከዚህ ጋር ተያይዞ በዚህ ሚያዝያ ላይ በተደረገ ስብሰባ አመራሩ ዲሞክራሲያ የምትባል ጋዜጣ ልሳን ማውጣት አለብን ብሎ ዋናው ትግልም እንግዲህ በዲሞክራሲያ በኩል ሊሆን ተደረገ። አብዛኞቹ የአመራር አባላት እኔ፣ ተስፋዬ ደረሳዬ፣ ዛሬው ክሻን ክፍል ተፈራ፣ እኛ ደግሞ ከሀገር ውስጥ ሴፋ አዳነ ና ማህበራዊ አቅጅራ በመሀል አገር ይካሄደ የነበረው ንቅናቄ አመራር ለመስጠት ሞከር አልመስቀል ሰሜን በኩል ከጦሩ ጋራ የጦሩ እሾ ከሆነው አካል ጋራ እንዲገባ ተደረገ። እሱ እንግዲህ እዛ ጊዜ ጀምሮ ስለተወሰነ ዘጠኝ ወር፣ ስምንት ወር ያህል አብሮን አልሰራም። በኋላ ላይ ነው የተቀላቀለው። እና የመኢሶን ሰዎች ዘግይተው ነው የሚመጡት ወደ ታህሳስ ሺህ ዘጠኝ መቶ ስልሳ ሰባት እኛ ከገባን ከስድስት ወር ከሰባት ወር ከስምንት ወር በኋላ ነው እሱ እነሱ የሚመጡት። ከእነሱ እንደመጡ ከእነሱ ጋራም በእኛ የአባ አመራር ውሳኔ አድርገን በሌላ ነገር ላይ መስማማት ባንችል እንኳን በተወሰነ በኢዲዮሎጂካል ጥያቄዎች ላይ እና መረጃ በመለዋወጥ ደረጃ መስማማት አለብን ብለን ወሰነን። ሁለት ደረጃ ግንኙነት ማድረግ ጀመር። አንደኛው እኔና አንዳርጋቸው አሰግድ ነበር በአንደኛ ደረጃ። በዋነኛ ንደ ደረጃ ግን ተስፋዬ ደረሳው እና ኃይሌ ፊዳ ነበሩ ቢገናኝ የነበሩ እንለዋወጥ ነበር። በአንዳንድ ጥያቄዎች ላይ እንዲስከፍል እናደርግ ነበረ። ሁለት በዛ ጊዜ በከፍተኛ ደረጃ እንገፋቸው የነበሩ ጥያቄዎች ይሄ ጥያቄ ስራ ላይ የሚውልበትን መንገድ መፈለግ ነበረ በተለይ ደርግ መሬት ጥያቄ ስ ስራ ላይ እንዳይውል የሚቻልበት ደረጃ ድረስ መግፋት ነው አንደኛው በሌላ በኩል ደግሞ በኤርትራ ውስጥ የነበረው ሁኔታ እየተበላሸ ሄዶ ወደ ጦርነት ውስጥ ደርግ እንዳይገባ ማድረግ በእነኝህ ሁለት ጥያቄዎች ውስጥ ዙሪያ ነበረ ቀስቀሳ ስናደርግ የነበረው ደርግን በተመለከተ ከሰኔ ሀያ አካባቢ ጀምሮ ደርግ መስከረም ሁለት ቀን ስልጣን እስከያዘበት የደረስ በነበረው ወቅት ደርግን እንደ ህዝባዊ ወገን ነበር የምናየው የነበረው በተለይ በዴሞክራሲያ አማይታዊነትም ዴሞክራሲያ እንግዲህ በሳምንት አንዴ አንዳንድ ጊዜ ሁለት የምትወጣበት ጊዜ ነበረ። በዛ አማካኝነት ደርግ ሪፎርሚስት የሆነ አቋም ይዞ ህዝቡን የሚያሳትፍ ሥርዓት እንዲመሰርት የዴሞክራሲያዊ መብቶች ሊከበሩ የሚችልባቸው ሁኔታዎች እንዲፈጠሩ ውሎ አድሮም የህዝባዊ ሥርዓት ትፍረትበትን መንገድ እንዲያመቻች በእነኝህ ጥያቄዎች ዙሪያ ነበር ጥብቅን ዘውዶ አገዛዝ ላይም እርምጃ እንዲወስድ በዛም ከፍተኛ ግፊት ነበር ይደረግበት ነበረ። በዚህ ዙሪያ ነበር ደርግን በተመለከተ በዚህ መልክ ሲገፋ አይዲሎጂካል በሆኑ ጥያቄዎች ላይ ከመኢሶን ጋራ የውይይት መድረኮች ተከፍተው ነበር። ከሌሎች ኃይሎች ጋር ሰባት ከሚሆኑ ቡኖች ጋራ ውህደት ተፈጥሮ ኢህአፓም ኢህአፓ ሊሆነ ቻለው። እነኚህ በተለይ ተዋህዶ አብሮ የሆኑት አካሎች አብረው መስራት ስለጀመሩ ነው። አቶ ክፍሉ ታደሰ የኢትዮጵያ ህዝብ አቤታዊ ፓርቲ አፓ መስራች የቀድሞው ከፍተኛ አመራር አባልና የያ ትውልድ መጽሐፍ ደራሲ፣ ስለ ቃለ ምልልሱ እናመሰግናለን። አቶ ካሳሁን በጣም አመሰግናለሁ።